ከቅርብ ጊዜያት ወዲህ በአጠቃላይ ኢትዮጵያ ውስጥ በመካሄድ ላይ ያለውን በተለይ ደግሞ ቡራዩ ውስጥ የተፈጸመውን ጥቃት መሰረት በማድረግ ትናንት ማታ ዋሽንግተን በሚገኘው ኢትዮጵያ ኤምባሲ ስለተደረገው ስብስብ ያዘጋጁ ክፍል አስተባባሪ አቶ ዮሴፍ አዳሞ መግለጫ ሰጥተዋል። አቶ ዮሴፍ የሕግ ባለሙያ ሲሆኑ የኢትዮጵያ አማካሪዎች ቡድንና የአፍሪካን ኮሚኒስት ቱጌዘር በተባሉት ተቋማት ይሰራሉ። በምሽቱ ስለ ስብስቡ ዓላማ አብራርተዋል። በኢትዮጵያ የተለያዩ አካባቢዎች በቅርብም ደግሞ ዘርን ያማከለ የተለያዩ ጥቃቶች ሲደርሱ አይተናል። በቅርብም ደግሞ በጉራዩ አሰቃቂ የሆነ የግድያ የመፈናቀል፣ የአካል ጉዳት ሲደርስ አይተናል እና እዚህ በአሜሪካ የምንኖር ኢትዮጵያውያን ይህንን ድርጊት ተሰብስበን ለማውገዝ፣ እንደዚህ አይነት ተመሳሳይ ጥቃቶች በየትኛውም የኢትዮጵያ ክልል እንዳይጠቅም ለማሳሰብ በጸሎቱን ለማሰብ ነው። የኢትዮጵያ አምባሳደር አቶ ካሳ ተክለ ብርሃን መልእክት አስተላልፈዋል። እንደምን አመሻችሁ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ኢትዮጵያውያን እንዲሁም የኤምባሲያችን የስራ ባልደረቦች ዛሬ በሀገራችን በተለያየ ጊዜ፣ በቅርብ ጊዜ ደግሞ በቡራዩ አካባቢ በወገኖቻችን ላይ የደረሰውን አስቃቂ ጉዳት ለማስታወስ ለማሰብ እንዲሁም ቤተሰቦቻቸውን ለማጽናናት ይሄ ችግር በድጋሜ በሌሎች ዜጎች ላይ እንዳይደርስ ያለንን በጎ መልእክት ለማስተላለፍ ሁላችሁም እዚህ ስትተገኛችሁ በራሴና በኤምባሲያችን ስም ማመስገን እፈልጋለሁ። አዘጋጅ ኮሚቴዎቹንም በራሳችሁ ተመሳሽነት ወጣቶች ናችሁ ይህን አዘጋጅናችሁ ይህንን መድረክ ስለፈጠራችሁ በድጋሚ ማመስገን እፈልጋለሁ። ከሁሉ በፊት እንግዲህ የደረሰው ችግር አሰቃቂና ልብ የሚሰብር ነው እና ይሄ ችግር ማንም ላይ ቢደርስ ለእኛ ለኢትዮጵያውያን ብቻ አደለም፣ ለሰው ልጅ፣ ሰው ለሆነ ትክክለኛ ሰው ለሆነ ሁሉ የሚፈጠር ህመም ነው። አምባሳደር ካሳ ተክለብርሃን ትልቁ መልእክት የሚመስላቸው ምን እንደሆነ ገልጸዋል። ትልቁ መልእክት የሚመስለው የተጎዱትን እንደግፍ፣ የተጀመረው ነገር ከዚህ በኋላ ይህ ችግር እንዳይቀጥል የበኩላችን አስተዋጽኦ እናበርክት። በሶስተኛ ደረጃ ደግሞ ተጨማሪ ጉዳት የሚያደርሱ መልእክቶች፣ መረጃዎች በተለያየ መንገድ ወደ ህዝቡ እየሄዱ ህዝቡን ከህዝቡ ጋር የሚያቀርቡ ነገሮች እንዳይፈጠሩ እንዲቆጠቡ፣ በሃይማኖት ተቋማት፣ በትምህርት ቦታ፣ በምንሰባሰብባቸው ሁሉ መልእክቱን አጠናክረብን ቅድም ጊዜም ሳይሆን የረጅም ጊዜውን የህዝቦች አንድነትና የሀገር አንድነት እና ጠንካራ ኢትዮጵያን ለማግኘት የሚያስችልን ነክር ስራ። በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ካህናት ህብረት ሰብሳቢ ቀሲስ አሸናፊ ዱጋ በበኩላቸው ሀሳባቸውን ገልጸዋል። በኢትዮጵያ የታየው የሰላም መንፈስ በጣም ጥሩ ነው። ሰላሙ ዘላቂ እንዲሆንም ግንቡን እናፈርሳለን፣ ድልድዩን እንገነባለን በማለት ሁላችንም በአንድነት እዚህ ስፍራ ተገኝተን ቃላችንን ሰጥተናል ብለዋል። የምናየውም የሰላም መንፈስ፣ የአንድነት መንፈስ፣ የመደመር ለነገሮችን ደግሞ ለበጎ ለማምጣት የሚደረገው ጥረት በጣም በጎና መልካም ነው። ግን ደግሞ ሁልጊዜ ጊዜ አካል ባለበት ቦታ ጥላ አይጠፋም። መልካም ነገር ካለ ደግሞ እንደዚሁ ክፉ ነገርም አካባቢ ላይ ይከሰታል ያለን ከሰሞኑ በሀገራችን በሚደረገው የሰላም ጥረት የአንድነት ሁሉም ገብቶ የመጣበትን ያስበውን ሀሳብ ለመግለጥ በሀገሩ በሚንቀሳቀስበት ሰዓት እንግዲህ ይህንን ነገር ለማደናቀፍ የተነሱ ሁከት ተፈጥሮ በአዲስ አበባ፣ በጉራዩ በሌሎችም አካባቢ የሰው ልጆች ህይወት እየተቀጠፈ መኖሩ አይተናል። ይሄ በጣም የሚያሳዝን ነው። ቄስ አሸናፊ አያይዘውም የሃይማኖት መሪዎችና ሌሎች ኢትዮጵያውያን እየተመካከሩ መፍትሄ መፈለግ አለባቸው ብለዋል። ዛሬም ሽማግሌ ሀገር ያለን ሁሉም መውጣት እጅ ለእጅ መያል የሃይማኖት አባቶች ዛሬ እጅ ለእጅ ተያይዘን የሚሞቱት ቤተሰቦቻችን ነ ክርስቲያን፣ ሙስሊም፣ ፕሮቴስታንት ወይ ዋጅ ፈታ ወይም ሌላ ማለት አንችልም፣ አንልምም የሃይማኖት ልዩነትን አስቀምጠን፣ የፖለቲካ ልዩነትን አስቀምጠን፣ የአካባቢ ልዩነትን አስቀምጠን ህዝባችን አንድ ሊሆን የሚችልበት ራሱን ሊታደግ የሚችልበት እንደ ጋሞ አይነት ያሉ ሽማግሌዎች በየሀገሩ እንዲኖሩ ይህንን ጥረት ማድረግ ነው የሚገባ። የሙስሊም እምነት ተከታዮችን ወክለው በትናንቱ ምሽት የተገኙት ሼክ ካሊድ ዑመር ለተሰባሰቡት ሰዎች ሰላምታ ካቀረቡ በኋላ በአዲስ አበባ አካባቢ እና በሌሎችም የሀገሪቱ ክፍሎች ያለ አግባብ ሕይወታቸውን ላጡት ሁሉ የተሰማቸውን ሀዘን ገልጸዋል። በመጀመሪያ ደረጃ በአዲስ አበባ አካባቢ የተከሰተውን ክስተት ከዛም አልፎ በኦሮሚያና በሶማሊያ በደቡብ በተለያዩ ኢትዮጵያ ክልሎች ያላቅታት ነፍሳቸውን ዛቶ ልባዊ ሐዘኔ እገልጻለሁ። ለቤተሰቦቻቸውን መጽናናትን ለምናለሁ። በቀጣይ የዚህ አይነት ነገር እንዳይመጣብን ጌታይን ፈጣሪን አላህ ሱብሃነሁ ወተዓላ እናጽናለን። ይህንን መሪ አላህ ሱብሃነሁ ወተዓላ ሰጥቶናል። ከዚህ በኋላ ከኢትዮጵያ ህዝብ የሚጠበቀው ምስጋና ነበረ። ምስጋና ደግሞ ያደረግን እንደሆነ ደግሞ አላህ ስብሐነ ወተዐላ ይጨምርልናል። ሼክ ኻሌድ አያይዘውም በሀገሪቱ የብሔር ብሔረሰቦች መብዛት ጸጋ መሆኑን ገልጸዋል። ጸጋም ብሔር ብሔረሰቦች መሆናችን ያንድም ለጥሩ ነገር ማዋል የእኛ ፋንታ ነው። እናንተስ ሰዎች ል አላህ ስብሐነ ወተዐላ ከወደታስ የተፈጠር ናቸው። መነሻችን አንድ ነው ከወንድ ከአደም ከሴት ከህይዋን። ስለዚህ ለምን መጻደቅበትና እኔ እበልጣለሁ እኔ እበልጣለሁ ምን ባባልበት ጉዳይ አይደለም፣ የፈጣሪ ስራ ነው። በመጨረሻም ሼክ ካሊድ ዑመር ኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች ሁሉም የየራሳቸው ጥሩ እሴቶች ስላሏቸው አንዱ የሌለውን ከሌላው በመውሰድ እነዚህ ጥሩ ጥሩ እሴቶች ሲሰባሰበው ጥሩ ኢትዮጵያን ይፈጥሩልናል በማለት አስገንዝበዋል። ከዛ አልፈን ክፉ ክፉውን የምንለቅም ከሆነ የሚጎዳው ኢትዮጵያዊው ነው ሲሉም አስረድተዋል።